ሐረሪ ክልል ማንነታቸው ያልታወቀ የተባሉና የመሬት ይገባናል ጥያቄ ያነሱ ግለሰቦች በከተማይቱ ነዋሪዎች ላይ ጥቃት ማድረሳቸውና በርካታ ቤቶችንም ማፍረሳቸው ተገልጿል። አሁን አካባቢው እየተረጋጋ መሆኑን የገለጹት ቅሬታ አቅራቢዎች ጥቃቱ ግን ብሔር ተኮር እንደሆነ ተደርጎ በማኅበራዊ ሚዲያዎች የሚነገረው ስህተት ነው ብለዋል። ፖሊስ አካባቢውን አረጋግቻለሁ እርቅ ለመፍጠርም ጥረት እያደረግኩ ነው ብሏል። እማኞች በአካባቢው የመከላከያ ኃይል አባላትን ማየታቸውን ለቪኦኤ ገልጸዋል። አዲስ ቸኮል ተጨማሪ አለው። ከድሬዳዋ የሀረር ቢራ ፋብሪካ በሚገኝበት አካባቢ መጥተው የሰፈሩና አካባቢው ለእኛ ይገባናል ብለው የተነሱ ግለሰቦች በአካባቢው ነዋሪዎችና በቤቶች ላይ ጥቃት መፈጸማቸውን ስማቸው እንዲገለጽ ያልፈለጉ የአካባቢው ነዋሪዎች በተለይ ለቪኦኤ ተናግረዋል። ማንን ማንም የትኛውን ብሔር የማያውቁ ሰዎች ናቸው። መሬት ይገባናል ከሚል ከሌላ አካባቢ ላይ መተው ሰፍረው እዛ አካባቢ የሚኖሩት ሰዎች ላይ ቤት የማፍረስና ጉዳት የማድረስ ነገሮችን አድርገዋል። ምን ምን አይነት ጉዳት አደረሱ? ውስጥ ያው ቤታቸውን በማፍረስ ማለት ነው። በወሰዱት እርምጃ እንደዚህ አይነቱ ድርጊት ታረር ላይ ሊደረግ አይገባም በሚል ከአካባቢው ሰው ጋራ ግጭት ፈጥረዋል። ፌዴራል ፖሊስ፣ የክልሉ ፖሊስ ጉዳዩን ለማብረድ ሞክረዋል። ግን ያው ነገሮች አረር ላይ የሚጠበቅ ነገሮች አሉ የተካሄዱ ነገሮች አካላዊ ጥቃትና የቤት ማፍረስ ችግር የደረሰባቸው በብሔር የተለዩ ግለሰቦች ሳይሆኑ ሁሉም የአካባቢው ነዋሪዎች ሰለባ ነበሩ ብለዋል አስተያየት ሰጫችን። እነኚህ የአካባቢው ነዋሪ አይደሉም የሚባሉት ጥቃት አድራሽ ግለሰቦች የአረር ቢራ ፋብሪካን እና ሌሎች ግለሰቦች ያለሙትን ደን መመንጠራቸውንም ጠና መንግስቱ የተባሉ የአካባቢው ነዋሪ ለቪኦኤ ተናግረዋል። እርሻ አሁን የሰው እርሻ በሰው ይዞታ ስር ያለ እርሻ የራስ ነው በሚል ገብቶ ከመንጠር ያደረጉበት ጊዜ አለ። መቼ ማለት ነው? እሱ ከአንድ ከወር ከአስራ አምስት ቀን በፊት ነበረ። ትላንትና ወዲያ ግን አልታየም። የግለሰብም እርሻም አለ። ወደ እሱም ብዙ አልገቡም። ግን ትነግሮታል ረቢር ያሳደገው ማለት ነው። የግለሰቦች ግን ብዙ ተነግቶ ነበር። የጓደኛ ስላለ እዛ እርሻውን ነግሮበት ምናምን በደረሻ መከላከያ መጥቶ ነው እሱ የበከል ድርጊቱ። ሲፈጸም የነዋሪዎችን ደህንነት በማስጠበቅ ረገድ ፖሊስ ተገቢውን ጥበቃ አላደረገም ይላሉ አቶ ጠና እና የሀረሪ ፖሊስ ዝም ብሎ እያያቸው ነበር ምንም አይነት የመከልከልም የምንም እንትን አላጋጠማቸውም። ችግሩ በግለሰቦች የተነሳ ግጭት ነው የሚሉት የክልሉ ፖሊስ ኮሚሽን ኮሚሽነር ረመዳን ኡመር ግን ለግል ጥቅማቸው የሚንቀሳቀሱ ግለሰቦች የፈጠሩት ችግር ነው ብለዋል። ፖሊስን መፍትሄ ለማምጣት ጥረት እያደረገ ነው ይላሉ። ከሁለት እና ሶስት ግለሰቦች ኢንተረስት የተነሳ እነሱ ወደ ሌላ አቅጣጫ የራሳቸው ፍላጎትና ጥቅም ማለት ነው። ለህብረተሰቡ አገልግሎት ለመስጠት ለማንም ሃይማኖት፣ ብሔር ወይ ደግሞ ለማንም ብለው ሳይሆን ለግል ትግባቸው የሚንቀሳቀሱ ሰዎች ተነስተው በራሳቸው ፍላጎት ማለት ነው የጀመሩት። ረጅም ጊዜ ሲንከባለል የመጣ ነገር አለ በእነሱ አማካኝነት ማለት ነው እና አሁን በቁጥጥር ስር ለህግ መቅረብ አለባቸው የሚለው ውሳኔ ላይ ተደርሶ፣ በሌላ በኩል ይሄ ነገር ሙሉ ለሙሉ የመጨረሻ እልባት እንዲያገኝ ሁሉም የጸጥታ ኃይል ራ ያለበት ሁኔታ ነው ያለው። በሰፋ መልኩ ለመናገር ያው ምርመራ እየተካሄደበት ያለ ነገር ነው እና ትንሽ አጭር ጊዜ ስደን ከዛ በኋላ የበለጠ እናብራረዋለን ብዬ ነው የማስበው። የመከላከያ ሰራዊትም የአካባቢውን ጸጥታ በማስከበር ረገድ የበኩሉን እየተወጣ እንደሚገኝ ነዋሪዎች አረጋግጠውልናል። እና አሁን በመከላከያ ስር ነው ያለው። በግለሰቦች በቀበሌ አስራ ስድስት የሌሎችን መኖሪያ ቤቶች እያፈረሱ አካባቢውን ለማስለቀቅ ጥረት በሚያደርጉበት ወቅት መንግስትም ከዚያ ብዙም ባራቀ ስፍራ አዲስ እየተገነቡ ያሉ ህገወጥ መኖሪያ ቤቶችን ግንባታ ማስቆሙና ጅምሮችን ማፍረሱ በመጀመሪያ ላይ ከአጥፊዎቹ ግለሰቦች ጀርባ መንግስት ያለ እንዲመስል አድርጎ ነበር። ሆኖም ስማቸውን መግለጽ ያልፈለጉ አንድ አመራር መንግስት በቅርብ ጫካ መንጥረው ቤት እየሰሩ ያሉትን አስቆም እንጂ ነባር ህገ ወጥ ቤቶችን ወደ ማፍረስ አልገባም ይላሉ። ይህን ድርጊቱንም በአሁኑ ሰዓት ሙሉ በሙሉ ማቆምን ይናገራሉ። ለአሜሪካ ድምጽ ራድዮ ወደ ተጠናቀረው ዘገባ አዲስ ቸኮልና ድሬዳዋ